የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ያገኛቸው የመጀመሪያ ደረጃ የሚባሉ ግኝቶች በእነዚህ ቦታዎች ላይ 2831 ሰዎች መሞታቸውን፣ 1315 አካባቢ ሰዎች ላይ የአካል ጉዳት መድረሱን የፍትህ ሚኒስትር ዴታ አቶ ፍቃዱ ጸጋን ድምፅ ነው የሰማችሁት። ህዳር 2014 ዓ.ም የተቋቋመው የሚኒስትሮች ግብረ ኃይል 11 ቡድኖች አቋቁሞ የምርመራ ሂደት ማከናወኑን ከገለጹበት የተወሰደ ነው። ጥሩ ጥሩ ነጥቦችን አንስቷል። የኤርትራ መንግስትና የአብይ መንግስት ጦር ወንጀሎችን እንደፈጸሙ የሚያረጋግጡ ማስረጃዎችን አግኝተናል የሚሉ ኮንክሉዥኖች አሉት። በብዛት እነዚህ ነጥቦች እኛም ስንታገልባቸው የቆየናቸው ነጥቦች ናቸው፣ ትክክል ናቸው። ከእኛ ሰራዊት እንቅስቃሴ ጋር በተያያዘ የተነሱ ጥያቄዎች አሉ። እዛ ላይ ሰፊ ልዩነት አለን። የህወሓት ቃል አቀባይ አቶ ጌታቸው ረዳ ናቸው። ሰሞኑን የተባበሩት መንግስታት ድርጅት የሰብዓዊ ምክር ቤት ያቋቋመው የባለሙያዎች ቡድን ያወጣውን መግለጫ አስመልክቶ ከተናገሩት የተወሰደ ነው። ሙሉ ዘገባው በዕለቱ አብርስ ይቀርባል። ሶስተኛ ቀኑን ወደ አስቆጠረው ሰባ ሰባተኛው የመንግስታቱ ድርጅት ጠቅላላ ጉባኤ ወደ ኒውዮርክ የምናቀናና በዚያ የሚገኘው ባልደረባችንን እናመጣለን። ዝርዝሩ ታዲያ የሁሉም ቆየት ብሎ ነው የሚቀርበው። ሐሙስ መስከረም 12 2015 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ በቅንብሩ፣ ኦድሬስ ሪገስ በቴክኒክ ምህንድስናው ተሰይመዋል። ሌሎችም ባልደረቦቻችን አሉ። እንግዲህ ወልዴ ነው የሰዓቱን የዓለም ዜና የሚያሰማን። መልካም ምሽት። የናይስትሊን ክቡራትና ክቡራን እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግዳ ወልዴ ነኝ። ባለፈው ዓመት ህወሓት በገባባቸው የአማራና የአፋር አካባቢዎች ሰዎች ከፍርድ ውጭ እንደተገደሉ የሚኒስትሮች ግብረ ኃይል አስታወቀ። ግድያው በአብዛኛው በህወሓት ኃይሎችና በተወሰነ መልኩ ደግሞ ባለስልጣናቱ ሸኔ በሚሉት ቡድን መፈጸሙን ግብረ ኃይሉ በምርመራ እንዳረጋገጠ አመልክቷል። በተጨማሪም ከ2200 በላይ ሴቶች በህወሀት ኃይሎች ተደፍረዋል የሚለው የሚኒስትሮች ግብረ ኃይል ከደህንነት ጋር በተያያዘ ትግራይ ክልል ውስጥ የተፈጸሙ ጥሰቶችን ግን እንዳልመረመረ ገልጿል። በኢሰመኮና በተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ የጣምራ ምርመራ ቡድን ምክረ ሀሳብ መሰረት የተቋቋመው ይህ ግብረ ኃይል በንብረት ላይም ከፍተኛ ውድመትና ዘረፋ መድረሱን አስታውቋል። አምነስቲ ኢንተርናሽናል ባለፈው የካቲት ባወጣው ሪፖርት ህወሀት በአማራ ክልል ጭናና ቆቦ አካባቢዎች የተለያዩ ኢሰብአዊ ተግባራትን መፈጸሙን መግለጹ ይታወሳል። ይሁን እንጂ ህወሀት የአምነስቲንም ሆነ በተመድና በኢሰመኮ የወጣውን የምርመራ ሪፖርት አልተቀበለም። በሌላ በኩል የተመድ የሰብአዊ መብቶች ምክር ቤት ባለሙያዎች ቡድን ባለፈው ሰኞ ያወጣውን ሪፖርት ራሱን ከሚመለከቱት በስተቀር በአብዛኛው እንደሚቀበል ህወሀት ገልጿል። በዛሬ የሚኒስትሮች ግብረ ኃይል ሪፖርት ላይ ግን እስካሁን ከመቀሌ የተሰማ ምላሽም ይሁን አስተያየት የለም። የኢትዮጵያ መንግሥት ግን ሪፖርቱን ያጣጣለ ሲሆን የሚኒስትሮች ግብረ ኃይሉ ትናንት በሰጠው መግለጫ ሪፖርቱ የፖለቲካ አጀንዳ ያነገበ ነው ብሏል። አድማጮች፣ ይህን ጉዳይ በተመለከተ በዕለቱ አብይ ርዕስ ሰፋ ያለ ዘገባ ይኖረናል። በአፍሪካ ቀንድ ስላለው ድርቅና እያንዣበበ ስላለው የጠኔ አደጋ በማስጠንቀቅ ላይ ያሉ ሀገራት በሚሊዮን ዶላር የሚቆጠር ተጨማሪ እርዳታ ቃል ገብተዋል። ከአርባ ዓመታት ወዲህ የከፋ ድርቅ በገጠመው የአፍሪካ ቀንድ ዝናቡ ለአምስተኛ ጊዜ ላይመጣ ይችላል የሚል ስጋት እንዳላቸው የአየር ትንባያ ባለሙያዎች በመግለጽ ላይ ናቸው። ሶማሊያ በከፊል በሚቀጥሉት ወራት በቸነፈር ትመታለች ሲል የተባበሩት መንግስታት ድርጅት ያስጠነቅቃል። የተጎጂዎች ቁጥር ግምት ከአስር ዓመታት በፊት ከነበረው ቸነፈር የከፋ እንደሚሆን ይጠበቃል። በእንደ አውሮፓን አቆጣጠር 2011 በተከሰተው በዚሁ ቸነፈር ከሩብ ሚሊዮን በላይ ሰዎች በሶማሊያ አልቀዋል። ከእነዚህ ውስጥ ግማሾቹ ሕፃናት ናቸው። አሁን ወደ ተግባራዊ ሥራ የመግቢያ ሰዓት ነው ብለዋል። የድርቅን ጉዳይን በተመለከተ የተመድ የሶማሊያ መልእክተኛ የሆኑት አብድርሃማን ዋርሳሜ ትናንት ረቡዕ በተመድ ጠቅላላ ጉባኤ ላይ ባደረጉት ንግግር የዓለም መሪዎች አብዝተው እንዲለግሱም ጥሪ አድርገዋል። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ በአፍሪካ ቀንድ ሰዎች ከሰብአዊ ዕልቂት ጋር ተፋጠዋል ብለዋል። የዩናይትድ ስቴትስ ዓለም አቀፍ ልማት ድርጅት ኃላፊ የሆኑት ሰማንታ ፓወር ዋሽንግተን ተጨማሪ 151 ሚሊዮን ዶላር ለሶማሊያ እንደምትለግስ ይፋ አድርገዋል። ጣሊያን፣ እንግሊዝና ኳታርም ተጨማሪ ገንዘብ እንደሚሰጡ ትናንት ረቡዕ በነበረው የተመድ ስብሰባ ወቅት ቃል ገብተዋል። አድማጮቹ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አንዲት ወጣት በፖሊሶች እጅ ባለፈው ሳምንት ሕይወቷ ካለፈ በኋላ በመላ ኢራን የተቃውሞ ሰልፍ በመጠንከሩ የሐሰት ወሬና አሉባልታ የሚያሰራጩ ሰዎችን ሕግ አስፈጻሚው አካል ይክሰስ ሲል የኢራን አብዮታዊ ዘብ ጥሪ አድርጓል። በመዲናዋ በቴህራንና በሌሎችም ከተሞች ተቃውሞው ምንም የመቀዝቀዝ ሁኔታ አላሳየም። የፖሊስ ጣቢያዎች በእሳት ሲጋዩ፣ የጸጥታ ኃይሎችም ጥቃት ደርሶባቸዋል ሲል ሮይተርስ የዜና ወኪል ዘግቧል። ማሻ አማን የተባለች የ22 ዓመት ወጣት ያልተገባ ልብስ ለብሰሻል በሚል ባለፈው ሳምንት በፖሊስ ከተያዘች በኋላ በቁጥጥር ስር ባለችበት ወቅት ራሷን በመሳቷ ወደ ሆስፒታል ተወስዳለች። ባለሥልጣናት የሞቷን ምክንያት ለማወቅ ምርመራ እንደሚያደርጉ ገልጸዋል። በተቃራኒው መንግሥትን የሚደግፍ ሰልፍ ለነገ አርብ እንደታቀደ ታውቋል። በአማኒ ሞት ምክንያት የተቀሰቀሰው ተቃውሞ ከእንደ አውሮፓን አቆጣጠር 2019 ወዲህ በእስላማዊ ሪፐብሊኳ ትልቁ ተቃውሞ ነው ተብሏል። ኩርዶች በሚበዙበት ሰሜን ምዕራብ ኢራን ተቃውሞ የበረታ እንደሆነ ለማወቅ ተችሏል። ተቃውሞው አምሳ ወደሚሆኑ የአገሪቱ ከተሞች ተዛምቷል። ባሲጅ የተባለው ወታደራዊ መሰል የመንግሥት ደጋፊ ቡድን አንድ አባል በጭቤ ተወቅቶ መገደሉን ሁለት የኢራን ዜና ወኪሎችን ጠቅሶ ሮይተርስ ዘግቧል። የአማኒ ሞት በሴቶች ላይ የተጣለውን አስገዳጅ አለባበስ የመሰሉ የግል ነጻነትን የሚጋፉ ጉዳዮች እንዲሁም ኢራን ላይ በተጣለው ማዕቀብ ምክንያት ችግር ላይ የወደቀውን ኢኮኖሚ አስመልክቶ በመንግስት ላይ ያለውን ቁጣ እንደገና ቆስቁሶታል። የሩሲያው ፕሬዝደንት ቭላድሚር ፑቲን የአገራቸውን ተጠባባቂ ወታደራዊ ኃይል በከፊል እንደሚያንቀሳቀሱ ትናንት ካሳወቁ በኋላ በርካታ ሩሲያውያን ከሀገር ለመውጣት ትኬት ለመቁረጥ ሲጣደፉ ተስተውለዋል። የሩሲያው መከላከያ ሚኒስትር ሰርጌይ ሾይጉ 300 ሺህ የሚሆኑና የውጊያና የአገልግሎት ልምድ ያላቸውን ተጠባባቂዎች በመጀመሪያው ዙር ጦሩ እንደሚያንቀሳቅስ ትናንት አስታውቀዋል። የሩሲያ ድንበሮች ሊዘጉ ይችላሉ ወይም ፑቲን አጠቃላይ የክተት ጥሪ ሊያደርጉ ይችላሉ በሚል ፍራቻ የአውሮፕላን ትኬት ዋጋ ሰማይ ነክቷል። ፑቲን ከሰባት ወራት በፊት ጦራቸው ዩክሬንን እንዲወር ካዘዙ በኋላ በርካታ ሩሲያውያን አገራቸውን ጥለው ወጥተዋል። የአውሮፓ ህብረት የበረራ ማዕቀብ ከጣለ በኋላ ከቱርክ አየር መንገድ በተጨማሪ ወደ ሩሲያ አሁንም በመብረር ላይ ያለው የሰርቢያ አየር መንገድ ከሞስኮ ወደ ቤልግሬድ ለሚያደርገው በረራ ለሚቀጥሉት በርካታ ቀናት ትኬት ሽጦ መጨረሱን አስታውቋል። ከሞስኮ ኢስታንቡል፣ ወይም ዱባይ ለአንድ መንገድ የኢኮኖሚ በረራ እስከ 9119 ዶላር እየተጠየቀ ነው። በቤልግሬድ መሰረቱን ያደረገውና ጦርነትን በመቃወም የተሰባሰቡ ሩሲያውያን ቤላሩሲያውያን፣ ዩክሬናውያንና ሰርቦች ቡድን በትዊተር እንዳስታወቀው ከሩሲያ ወደ ቤልግሬድ ያሉት በረራዎች እስከሚቀጥለው ወር አጋማሽ ድረስ ተሽጠው አልቀዋል። ወደ ቱርክ፣ ጆርጂያና አርሜኒያ የሚሄዱ በረራዎችም እንዲሁ። አንዳንድ የማህበራዊ ሚዲያ ላይ የወጡ ጽሑፎች እንደሚያሳዩት ወደ ጆርጂያ ለማቋረጥ የሞከሩ ሰዎች ድንበር ላይ እንዲመለሱ መደረጋቸውን አስታውቀዋል። በመንግስት የሚተዳደረው የሩሲያ ባቡር መንገድ ድርጅት ድረገጽ በጎብኚዎች በመጨናነቁ ከአገልግሎት ውጭ ሆኗል። የማይናማር ሰራዊት የጦር ወንጀልና በሰብአዊነት ላይ የሚፈጸም ወንጀልን በየቀኑ እየፈጸመ እንደሚገኝ አንድ ሪፖርት ይፋ አድርጓል። የተባበሩት መንግስታት ድርጅት ልዩ ራፖርተር የሆኑት ቶም አንድሪውስ ባወጡት ሪፖርት የጾታ ጥቃት፣ ማሰቃየት፣ ሲቪሎችን ሆን ብሎ ኢላማ ማድረግ እና ግድያ በየዕለቱ የሚፈጸሙ መሆናቸውን አመልክተዋል። ዛሬ ሐሙስ የተለቀቀው ይህ ሪፖርት ዓለም አቀፍ ማኅበረሰቡ በማይናማር ሰዎች ላይ በሀገሪቱ ጦር ተፈጽሟል የተባለውን የጅምላ ሁከት ማስቆም እና መከላከል ባለመቻሉ ነቀፌታ አቅርቧል። ሪፖርቱ ወታደራዊ አገዛዝ በማይናማር ህዝብ ላይ የሚያሳየውን የማያቋርጥ ጭካኔ ፍንትው አድርገው ያሳየ መሆኑ ተዘግቧል። እንደ ሪፖርቱ ከሆነ ከ28 ሺህ በላይ ቤቶችና መንደሮች ሙሉ ለሙሉ በእሳት ጋይተዋል። ህጻናትን ጨምሮ ከ12,000 በላይ የሚሆኑ ሰዎች አሳዛኝ በሆነ ሁኔታ በዘፈቅደ ታስረዋል። ከአምስት ዓመታት በፊት በሮሄንጂያ ሙስሊሞች ላይ በተፈጸመ ጥቃት 700 ሺህ የሚሆኑ ነፍሳቸውን ለማዳን ወደ ባንግላዴሽ ሸሽተዋል። የሪፖርቱ ባለቤት ቶም አንድሩስ እንዳሉት በማይናማር ያሉ በርካታ ሰዎች ዓለም ረስቶናል ወይም ዓለም ስለ እኛ ደንታ የለውም ብለው ያምናሉ። በመጨረሻም አድማጮች አውስትራሊያ የንግስት ኤልሳቤጥ ሞትን ምክንያት በማድረግ የሀዘን ቀን አድርጋ ስትውል በአገሪቱ የሚገኙ ነባር ህዝቦች ዘውዳዊ አገዛዙንና በእንግሊዝ ቅኝ ግዛት ምክንያት የደረሰውን ችግር በማውገዝ በመላ ሀገሪቱ ዛሬ የተቃውሞ ሰልፍ አድርገዋል። ለብዙ አውስትራሊያውያን ንግስቲቱ የእምነት የሚጣልበትና የአስተማማኝነት ምልክት ናቸው። በአውስትራሊያ ለሚገኙ ነባር ህዝቦች ግን ንግስቲቱ በእንደ አውሮፓውያን አቆጣጠር 1788 እንግሊዞች ሲሰፍሩ መሬታቸው የተዘረፈበትን ጨካኝ የቅኝ ግዛት ዘመን ይወክላሉ። ይለናል የቪኦኤው ፊልም መርሰር ከሲድኒ በላከው ዘገባ። አውስትራሊያ ከጋራ ብልጽግና አገሮች አንዷ መስራች እና ህገ መንግስታዊ የንጉሥ አገዛዝ ስርዓትን የምትከተል አገር ነች። ጠቅላይ ሚኒስትር አንቶኒ አልቤኒዝ ዛሬ በተደረገው ሥነ ሥርዓት ላይ ንግሥት ኤልሳቤጥን አሞግሰዋል። ሆኖም ግን ዘውዳዊ አገዛዝ ይገርሰስ በሚል በመላ ሀገሪቱ የተቃውሞ ሰልፎች ተካሂደዋል። አውስትራሊያ በእንደ አውሮፓያን አቆጣጠር በ1999 በተደረገ ህዝበ ውሳኔ ከእንግሊዝ የዘውድ አገዛዝ ጋር ያላትን ህገ መንግስታዊ ትስስር ላለመተው መርጣለች። አድማጮች፣ የምሽቱ ዜና በዚሁ ተጠናቋል። እስከ አራት ሰዓት እንድትቆዩ ይጋብዛለሁ። በእኔ በኩል መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ሐሙስ መስከረም 12 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበድ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ። የዕለቱ ዋና አዘጋጅ ቆንጅ ይታየናል። አበባየው ገበያው የዌብና ማኅበራዊ መገናኛ ቅንብሮቻችንን ታሰናዳልናለች። እንዲሁም በቀጥታ ስርጭት ምስልና ድምፁን ጆናታን ወከር ያቀናብርልናል። በዓለም ዜናዎች የጀመረው መደበኛው ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በቀጥታ ወደ ዕለቱ አብይ ርዕስ ውሰዳችሁ። ባለፈው አመት ህወሓት በገባባቸው የአማራና የአፋር አካባቢዎች ሰዎች ያለ ህግ እንደ ተገደሉ የሚኒስትሮች ግብረ ኃይል አስታወቀ ይላል የዕለቱ አብይ ርዕስ በመንደርደሪያው ግድያው በአብዛኛው በህወሓት ኃይሎችና በተወሰነ መልኩ ደግሞ ባለሥልጣናቱ ሸኔ በሚሉት ቡድን መፈጸሙን ግብረ ኃይሉ በምርመራ እንዳረጋገጠ አመልክቷል። በተጨማሪም ከ2200 በላይ ሴቶች በህወሓት ኃይሎች ተደፍረዋል የሚለው የሚኒስትሮቹ ግብረ ኃይል ከደህንነት ጋር በተያያዘ ትግራይ ክልል ውስጥ የተፈጸሙ ጥሰቶች ግን እንዳልተመረመሩ ገልጧል። በኢሰመኮና በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ የጣምራ ምርመራ ቡድን ምክር ሐሳብ መሰረት የተቋቋመው ይህ ግብረ ኃይል በንብረት ላይም ከፍተኛ ውድመትና ዘረፋ መድረሱን አመልክቷል። አምነስቲ ኢንተርናሽናል ባለፈው የካቲት ወር ባወጣው ሪፖርት ህወሓት በአማራ ክልል ጭቆ ጭናና ቆቦ አካባቢዎች የተለያዩ ኢሰብዓዊ ተግባራትን መፈጸሙን መግለጹ የሚታወስ ነው። ይሁን እንጂ ህወሓት የአምነስቲንም ይሁን የተባበሩት መንግስታት ድርጅትና ኢሰመኮ በጣምራ ያወጡትን የምርመራ ሪፖርት አልተቀበለም። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ባለሙያዎች ቡድን ባለፈው ሰኞ ያወጣውን ሪፖርት ራሱን ከሚመለከቱት ጉዳዮች በስተቀር በአብዛኛው እንደሚቀበል ህወሓት ማስታወቁን ዘግበናል። በዛሬው የሚኒስትሮች ግብረ ኃይል ሪፖርት ላይ ግን እስካሁን ከመቀሌ የተሰማ ምላሽ ወይም አስተያየት የለም። የኢትዮጵያ መንግስት ግን ሪፖርቱን ያጣጣለው ሲሆን የሚኒስትሮች ግብረ ኃይልም ትናንት በተሰጠው መግለጫ ሪፖርቱ የፖለቲካ አጀንዳ ያነገበ ነው ብሏል። ከነዲ አባተ የሁሉንም ዝርዝሩ ይዘዋል። በሰሜን ኢትዮጵያው ግጭት ውስጥ ተፈጽመዋል ለተባሉ የጭካኔና ኢሰብአዊ አድራጎቶች ተጠያቂነትን ለማስፈንና ተጎጂዎች ተገቢውን ካሳ እንዲያገኙ ለማስቻል በሚል በመንግስት የተቋቋመው የሚኒስትሮች ግብረ ኃይል ትናንት መስከረም 11 በሰጠው መግለጫ ባለፈው ዓመት ህወሀት በገባባቸው የአማራና የአፋር ክልሎች አካባቢዎች የተፈጸሙ ድርጊቶችን መመርመሩን አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽንና የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ በጣምራ ባደረጉት ምርመራ ላይ ባቀረቡት ሪፖርት ያሰፈሩትን ምክረ ሐሳብ ለመተግበር ከጣምራ ምርመራ ቡድኑ ሪፖርት በኋላ በጥቂት ሳምንታት ልዩነት ህዳር 2014 ዓ ም የተቋቋመው የሚኒስትሮች ግብረ ኃይል 11 ቡድኖችን አቋቁሞ ምርመራ ማድረጉን ገልጿል። ምርመራውን ተከትሎ ባወጣው ቅድመ ሪፖርትም በርካታ ሰላማዊ ሰዎች መገደላቸውንና የተለያዩ ኢሰብአዊ ድርጊቶችም እንደተፈጸሙ ይፋ አድርጓል። የፍትህ ሚኒስትር ዴታ አቶ ፍቃዱ ጸጋ በሂደቱ ይሄ የምርመራ ቡድን ያገኛቸው የመጀመሪያ ደረጃ የሚባሉ ግኝቶች በእነዚህ ቦታዎች ላይ 2831 ሰዎች መሞታቸውን፣ 1315 አካባቢ ሰዎች ላይ የአካል ጉዳት መድረሱን፣ 452 አካባቢ ሰዎች ከፍተኛ የኢሰብአዊ መብት አያያዝ መዳረጋቸውን፣ በስቃይ መያያዛቸውን፣ 36 የሚጠጉት የደረሱበት አለመታወቁን ተገዶ መሰወራቸውን በምርመራ ሂደቱ ተረጋግጧል። ግድያዎቹ የተፈጸሙት በማንና እንዴት እንደነበረም አቶ ፈቃዱ አብራርተዋል። 2831 ከፍርድ ውጭ የተፈጸመ ግድያም በተመለከተ በአብዛኛው ህወሓት የፈጸመው ሲሆን በሰሜን ሸዋ የተወሰኑ ወረዳዎችና ኦሮሞ ብሔረሰብ ዞን ላይ ሸኔ የተሳተፈ መሆኑን በምርመራ ሂደቱ አረጋግጠናል ግድያዎቹ ግለሰቦች በሆነ አጋጣሚ የፈጸሙት ሳይሆን በእቅድ ተመርቶ የተፈጸሙ የግድያዎቹ ሁኔታዎችም በአብዛኛው በሩምታ ቶክስ ጭምር የሚፈጸሙ አንዳንዶቹ በጩቤ በመውጋት አንዳንዶቹ በጣም አሰቃቂ በሆኑ የአካልን ቀድሞ በመቆራረጥ ጭምር ይፈጽሙ እንደነበረ ለማረጋገጥ ተችሏል በ2212 ሴቶች ላይ ደግሞ የመድፈር ወንጀል ተፈጽሞባቸዋል የሚለው የሚኒስትሮች ግብረ ኃይሉ ሪፖርት ከህጻናት እስከ አዛውንት የመድፈር ጥቃቱ ሰለባዎች እንደሆኑ ተናግሯል። በተጨማሪም በበርካታ የሰላማዊ ሰዎች ንብረትና ተቋማት እንዲሁም በማህበራዊ አገልግሎት ሰጭ ተቋማት ላይም ከፍተኛ ዘረፋና ውድመት ተፈጽሟል ብሏል። በደህንነት አለመኖር ምክንያት ወደ ትግራይ ክልል አለመጓዙ የተነገረው ይህ ግብረ ኃይል ክልሉ ውስጥ የተፈጸሙ የመብቶች ጥሰቶችን በሪፖርቱ አላካተተም። መንግስት ተጎጂዎች እንዲካሱና በወንጀል አድራጎት የተሳተፉ ሁሉ እንዲጠየቁ ለማድረግ የጣምራ ምርመራ ቡድኑን ምክረ ሀሳብ ተቀብሎ የሚኒስትሮች ግብረ ኃይልን በማቋቋም ወደ ስራ መግባቱን ከዚህ ቀደም ያደነቀው ኢሰመኮ ተግባራዊ እርምጃ በአፋጣኝ እንዲወሰድ ማሳሰቡም ይታወሳል። አምነስቲ ኢንተርናሽናልም ባለፈው የካቲት ወር ባወጣው ሪፖርት የህወሀት ኃይሎች በአማራ ክልል በሰላማዊ ሰዎች ላይ ግድያ፣ መድፈር፣ የንብረት ውድመትና ዘረፋ መፈጸማቸውን ገልጾ ነበር። በተለይ በአማራ ክልል በጭናና ቆቦ አካባቢዎች በአስሮች የሚቆጠሩ ሰዎች በህወሀት ኃይሎች እንደተገደሉ እንዲሁም ከ14 ዓመት ህጻን ጀምሮ በተለያየ የዕድሜ ክልል ውስጥ የሚገኙ ሴቶች መደፈራቸውን ሪፖርቱ ማመልከቱ ይታወሳል። ይሁን እንጂ ህወሀት የአምነስቲ ኢንተርናሽናልንም ይሁን የኢሰመኮና የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮን ጣምራ ሪፖርቶች አልተቀበለም። በሌላ በኩል የተመድ የሰብአዊ መብቶች ምክር ቤት ባለሙያዎች ኮሚሽን ከትናንት በስቲያ ሰኞ ያወጣውን ሪፖርት ራሱን ከሚመለከቱት ነጥቦች በስተቀር አብዛኛው እንደሚቀበል ህወሀት ገልጿል። በዛሬው የሚኒስትሮች ግብረ ሀይል ሪፖርት ላይ ግን እስካሁን ከመቀሌ የተሰማ ምላሽ የሚሆን አስተያየት የለም። በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብቶች ጥሰቶችን እንዲመረምር በተመድ የሰብአዊ መብቶች ምክር ቤት የተቋቋመው ዓለም አቀፍ የሰብአዊ መብቶች ባለሙያዎች ኮሚሽን ከትናንት በስቲያ ሰኞ ባወጣው የመጀመሪያ ሪፖርቱ ጦርነቱ በ2013 ዓ ም ከተጀመረበት ጊዜ አንስቶ በሁሉም ወገኖች ሰፊ የመብት ጥሰቶች መፈጸማቸውን የሚያሳይ ማስረጃ ማግኘቱን አስታውቋል። በተለይ የኢትዮጵያ መንግስትን ተጠያቂ ያደረገው ኮሚሽኑ የኢትዮጵያ ፌዴራል መንግስትና አጋሮቹ ትግራይ ክልል ውስጥ የጦር ወንጀልና በሰብአዊነት ላይ ወንጀሎችን ፈጽመዋል ብሎ ለማመን የሚያበቃ ምክንያት አለ የሚል ድምዳሜ ላይ መድረሱን ገልጿል። መንግስት በአየር ጭምር ትግራይ ክልል ውስጥ የብዙ ሰላማዊ ሰዎችን ህይወት የቀጠፈ ኢሰብአዊ ተግባር ፈጽመዋል የሚለው የኮሚሽኑ ሪፖርት ሌሎች በርካታ ወንጀሎችንም እንደፈጸመ አመልክቷል። በትግራይ ያለው ሰብአዊ ቀውስ በመጠን እና በጊዜ ርዝመት ረገድ አስደንጋጭ ነው ያሉት የኮሚሽኑ ሊቀመንበር ካሪ ቤቲ ሙሩንጊ የመሰረታዊ አገልግሎቶች የምግብ የጤናና ሌሎችም የሰብአዊ እርዳታ አቅርቦቶች በስፋት መከልከላቸው በሲቪሉ ሕዝብ ላይ ከፍተኛ ጉዳት እያደረሰ ነው ሲሉ አክለዋል። እናም በሰብአዊነት ላይ የተፈጸመ ወንጀል ነው ብለን ለማመን በቂ ምክንያቶች አሉን ብለዋል። የፌዴራሉ መንግስት ረሃብን እንደ ጦር መሳሪያ እየተጠቀመ ነው ብለው እንደሚያምኑም ገልጸዋል። የኮሚሽኑን ሪፖርት ያልተሟላና ቀድሞ የተጻፈ ፖለቲካዊ አቋም ያነገበ ሲል የተቸው የኢትዮጵያ መንግስት ሪፖርቱን እንደማይቀበል አስታውቋል። ታውቋል የሚኒስትሮች ግብረ ኃይል ጽህፈት ቤት ኃላፊ ዶክተር ታደሰ ካሳ ሪፖርቱን በተመለከተ የመንግስትን አቋም በትናንቱ መግለጫ ላይ አብራርተዋል። ይሄ የቀረበው ሪፖርት በሶስቱም ክልሎች ደረሰ ከተባለው ነው እና ሁላችንም ከምናውቀው የጥፋት መጠንና አይነት ጋራ የሚመጣጠን አይደለም። በጣም ቁንጽል የሆነውን ሳብጀክት ላይ ብቻ ፎከስ ያደረገ፣ ስለ ሂደቶች ቁንጽል የሆነ ስዕል ብቻ የሚሰጥ ሪፖርት ነው የሚል ነው። ሁለተኛና መሰረታዊ ነጥብ ኮሚሽኑ ይህንን ኃላፊነቱን የዩኤን ጋይድላይኖችም ቤስት ፕራክቲስ ላይ የተቀመጡ የተለያዩ ጋይድላይኖች ዲክቴት የሚያደርጓቸውን መሰረታዊ እሳቤዎችና ደረጃዎች ስታንዳርዶችን መሰረት በማድረግ ያዘጋጀ አለመሆኑን ነው። ከዚህ በመነሳትምና በዚህ ሂደት በማለፍም ኮሚሽኑ የደረሰበት መደምደሚያ ወይም ደግሞ ያዘጋጀው ሪፖርት በጥቅሉ እናስቀምጠው ከተባለ እንደ አንድ የፖለቲካል ስቴትመንት ሲሪየስ እንደሆነ የሂማን ራይት ኢንቨስቲጌሽን በዋናነትም ተጠያቂነትን ለማረጋገጥ በመፈለግ መንፈስ በቅን ልቦና የተዘጋጀ ፕሮፌሽናል የሆነ ሪፖርት ሳይሆን አጀንዳ ድሪቭን የሆነ የተወሰኑ ሀይሎች ከጀርባ የሚያንቀሳቅሱትና የሚያራምዱትን አጀንዳ ኢምፕሊመንት ለማድረግ ስራ ላይ እንደዋለ ሂደትና ያህን ሂደት ተከትሎ እንደተዘጋጀ ሪፖርት የሚያየው መሆኑን ነው ለመግለጽ የምንፈልገው። የኮሚሽኑን ሪፖርት በማስመልከት የህወሀት ቃል አቀባይ አቶ ጌታቸው ረዳ በሰጡት ምላሽ ሪፖርቱን ሲጠብቁ እንደቆዩና በአብዛኛው እንደሚስማሙበት ነገር ግን ሰራዊታቸውን በሚመለከት በተነሳው ጉዳይ ላይ ልዩነት እንዳላቸው ለክልሉ መገናኛ ብዙሀን ተናግረዋል። ጥሩ ጥሩ ነጥቦችን አንስተዋል። የኤርትራ መንግስትና የአብይ መንግስት ጦር ወንጀሎችን እንደፈጸሙ የሚያረጋግጡ ማስረጃዎችን አግኝተናል የሚሉ ኮንክሉዥኖች አሉት በብዛት እነዚህ ነጥቦች እኛም ስንታገልባቸው የቆየናቸው ነጥቦች ናቸው፣ ትክክል ናቸው። ከእኛ ሰራዊት እንቅስቃሴ ጋር በተያያዘ የተነሱ ጥያቄዎች አሉ። እዛ ላይ ሰፊ ልዩነት አለን። ግን በተደጋጋሚ ስንለው እንደቆየ ነው፣ ሰራዊታችን ብሶት የወለደው ሰራዊት ነው። ራሱ ላይ የደረሰውን እህቶቹ፣ እናቶቹ ላይ የደረሰውን ነገር የሚፈጽም ሰራዊት አይደለም ብለን እናምናለን። ዋናው መፍትሄ ግን ነፃ ምርመራ ተደርጎ ማነው ተጠያቂ የሚለውን ለማረጋገጥ በተደጋጋሚ ፈቃደኝነታችን ስንገልጽ ቆይተናል። የ የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ የተመድ የሰብአዊ መብቶች ባለሙያዎች ኮሚሽን ያወጣው ሪፖርት ውስንነቶችና ተግዳሮቶች እንዳሉት መገንዘቡን ገልጿል። የባለሙያዎች ኮሚሽኑ የመረመራቸው ጉዳዮችና ቦታዎች ውስንነት እንዳለባቸውም ኢሰመኮ አመልክቷል። በአፋር ክልል ውስጥ የተፈጸሙ የጦር ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎች ሊሆኑ የሚችሉ ከባድ የሰብአዊ መብቶች ጥሰቶች ሙሉ በሙሉ በኮሚሽኑ አልተዳሰሱም ብሏል ኢሰመኮ ትናንት ባወጣው መግለጫ። ኮሚሽኑ በመግለጫው የኢሰመኮና የተባበሩት መንግሥታት ድርጅት የጋራ የምርመራ ሪፖርት ከሰብአዊ መብቶች ባለሙያዎች ሪፖርት ይልቅ ሰፊ አካባቢን እየሸፈነ ነው ብሏል። የተመድ የሰብአዊ መብቶች ምክር ቤት ባለፈው ዓመት ያቋቋመው ዓለም አቀፍ የሰብአዊ መብቶች ባለሙያዎች ኮሚሽን የሰሜን ኢትዮጵያን ሁኔታ በትክክል ለማሳየት ሁሉንም የተጎዱ ማህበረሰቦችና አካባቢዎች በበቂ ሁኔታ እንዲሸፍን የመከረው ኢሰመኮ በቀረበው የትብብር ማዕቀፍ መሰረት ከኮሚሽኑ ጋር ለመተባበር ዝግጁ መሆኑንም ገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ኬኔዲ አባተን በርካታ ዝርዝሮች ለያዘው ወቅታዊ ዘገባው አመሰግናለሁ። አድማጮች፣ መጠነኛ ማስተካከያ ያለን፣ በቀደመው የኬኔዲ ዘገባ የመንግስታቱ ድርጅት ኮሚሽን በሚል የተገለጸው በትላንትናው ዘገባችንም እንዳመለከት ነው፣ የመንግስታቱ ድርጅት ሰብአዊ ምክር ቤት ባለፈው የታህሳስ ወር ያቋቋመው የባለሙያዎች ቡድን በሚል ይስተካከል። አሳሳችነትና ሁለቱም ተቀራራቢ ስሞች ወይም ተቋሙም የመንግስታቱ ድርጅት በመሆኑ ስሞቹ ተወራርሰው ለጥቅም ሲሉ ይታያል። ወደ ተከታዩ ዘገባ እናልፋለን። ወደ በኢትዮጵያ ድርቅ ተጠቂዎች አሁንም ሌላ የዝናብ ወቅት ሊያልፋቸው እንደሚችል ተሰግቷል ይላል። የኢትዮጵያ ሜትሮሎጂ ኢንስቲትዩት በደቡብ ማዕከላዊ፣ ደቡብና ደቡብ ምስራቅ ኢትዮጵያ የሚዘንበው ሁለተኛ የዝናብ ወቅት አሁንም ከመደበኛው በታች እንደሚሆን ተንቢዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ የጽፈት ቤት በትላንትና ሁለት በወጣው መግለጫ አሁንም በአፍሪካ ቀንድ እየታየ ያለው ድርቅ አሳሳቢነቱ መቀጠሉን አስታውቋል። ገልሞ ዳዊት ተከታትሎታል። የኢትዮጵያ ሜትዮሮሎጂ ኢንስቲትዩት ድንበያ እንደሚያሳየው አሁንም በኢትዮጵያ በተለይ ላለፉት ሶስት ዓመታት በድርቅ እየተጠቁ ያሉ አካባቢዎች ሌላ የዝናብ ወቅት ሊያልፋቸው ይችላል። የሁለተኛው ወቅት ዝናብ ከበቂ በታች እንደሚያገኙ ነው ትንበያው ያመለከተው። በቦረና ጉጂ፣ ቆላማ የደቡብ ብሔር ብሔረሰቦች አካባቢዎች እንዲሁም የሶማሌ ክልል አካባቢ ከመስከረም በኋላ ይዘንባል ተብሎ የሚጠበቀው ዝናብ አነስተኛ መሆኑን የኢንስቲትዩቱ የትንበያ ባለሙያ ወይዘሮ ምህረት ሙሉነ ለቪኦኤ ገልጸዋል። ላሊና የተባለው ክስተት ለበልግ ደረቄ ማድረግ ለክረምት ደግሞ ጥሩ ዝናብ እንዲኖር ነው አስተዋጽኦ የሚያደርጉ በአጠቃላይ ለኢትዮጵያ አሁንም ይሄ ክስተት ደረቅ እንዲሆን ነው የሚያደርገው እና ብዙም ዝናብ አይጠበቅም አሁንም ይሄንን ሶስት አመት እንዲሁ በላኒና ክስተት ውስጥ ስለነበረ ይህን ሶስት አመት ዝናብ ሳያገኙ ቆይተዋል እስካሁንም ከመደበኛው በታች የሆነ ዝናብ ነው ሊያገኙ የሚችሉት ማለት በዚህ በበጋ ወቅት ማለት ነው ሁለተኛ የዝናብ ወቅታቸው ከመሆኑ ጋር ተያይዞ ላኒና የተባለው ክስተት ለዝናብ መኖር አስተዋጽኦ የሚያደርገው የሜትሮሎጂ ክስተት ዝናብ እንዲኖር አስተዋጽኦ አያደርግም። ስለዚህ እዛ አካባቢ ከመደበኛ በታች የሆነ ዝናብ ነው ሊያገኙ የሚችሉት። የሁለተኛ ወቅት ዝናብ ወትሮ ከመስከረም እስከ ኅዳር እንደሚዘንብ የገለጹት ወይዘሮ ምህረት የክረምቱ ዝናብ ተደራሽነት ከሰሜኑ የአገሪቱ ክልል ወደ ደቡብ ምዕራብ እየቀነሰ በምመጣበት ወቅት የሚከሰት መሆኑንም አብራርተዋል። እነዚህ የደቡብና የደቡብ ምስራቅ የተባሉት እነ ደጋሀቡር፣ ቦረና፣ ጉጂ ደቡብ ምስራቅ የሀገሪቱ ክፍሎች ግን አሁን ደመና መታየት እየጀመረ ነው። በተወሰነ መልኩ አነስተኛ መጠንም ዝናብ ቢሆን ከዚህ እስከ ሴፕቴምበር መጨረሻና ኦክቶበር ሊያገኙ ይችላሉ። ግን እንደ ሁለተኛ የዝናብ ወቅታቸው ተጠቃሚነት ጥሩ ዝናብ ሊያገኙ የሚችለው አይነት ነው። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ትላንት ባወጣው መግለጫ በምስራቅ አፍሪካ ሀገራት ከመስከረም እስከ ህዳር እንደሚዘንብ የሚጠበቀው ዝናብ አሁንም ለአምስተኛ ጊዜ ከበቂ በታች መሆኑ በአካባቢው ያለውን ረሃብ እንደሚያባብሰው ያለውን ፍርሃት ገልጸዋል። ቢሮው በመግለጫው በ2020 ከመስከረም እስከ ህዳር በ2021 ደግሞ ከመጋቢት እስከ ግንቦት በ2021 ከመስከረም እስከ ህዳር በ2022 አሁንም ከመጋቢት እስከ ግንቦት የነበሩ የዝናብ ወቅቶች በኢትዮጵያ በኬንያና ሶማሊያ በቂ ዝናብ አላገኙም ብለዋል። በዚህም ምክንያት በአህጉሩ ከ36 ሚሊዮን በላይ ሰዎች በጥቅምት 2022 በድርቁ ጫና ስር እንደሚወድቁ ገልጾ ከዚህም ከኢትዮጵያ ከ4 ሚሊዮን በላይ በሶማሊያ ከ7 ሚሊዮን በላይና በኬንያ ከ4 ሚሊዮን በላይ ሰዎች እንደሚሆኑም አትተዋል። በስካሁኑም በድርቅ ምክንያት ከ89 ሚሊዮን በላይ እንስሳት መሞታቸውን ከዚህም የኢትዮጵያ አሃዝ ከ35 ሚሊዮን በላይ መሆኑን ገልጾ ድርቁ በተለይ በአካባቢው በምግብ ዋጋ ንረት ላይ አሉታዊ ጫናን እያስከተለ ነው ብለዋል። ህጻናትና ነፍሰ ጡር ሴቶችም በምግብ እጦት በመጎዳት ላይ መሆናቸውን የገለጠው የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዘገባ የውሃ እጥረት እንዲሁም የምግብ እጥረትን ተከትሎ የሚነሱ ወረሽኝ ብዛትም ጨምረዋል ብለዋል። ከ1.6 ሚሊዮን በላይ ሰዎችም በዚሁ ድርቅ ሳቢያ ምግብና መጠለያ ፍለጋ ከአካባቢያቸው መፈናቀላቸውን ገልጸው የድርቁ ጫናን ለመቋቋም የተሠራው ሥራ መልካም ቢሆንም የድርቁ በተከታታይነት መከሰት ሁኔታውን ከቁጥጥር ውጭ እንዲሆን አድርጎታል ብለዋል። ዛሬ ጠዋትም የማስተባበሪያ ቢሮው የምስራቅ አፍሪካ ተራዲዮ ምላሽ ሁኔታን በተመለከተ ስብሰባ መቀመጡን በተባበሩት መንግስታት የኢትዮጵያ ተወካይ አምባሳደር ታዬ አጽቀስላሴ በትዊተር ገጻቸው ጽፈዋል። በስብሰባው የተባበሩት መንግስታት የሰብዓዊ ጉዳዮች ማስተባበሪያ ቢሮ አስተባባሪ ማርቲን ግሪፊት የዩናይትድ ስቴትስ የልማት ተራዲዮ ድርጅት ዩኤስአይዲ አስተዳዳሪ ሰማንታ ፖልን ጨምሮ ሌሎች ኃላፊዎችም መሳተፋቸውም ታውቀዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በሶማሊያ በመጀመሪያዎቹ የ2022 8 ወራት ብቻ ከ730 በላይ ህጻናት በረሃብ መሞታቸውንም ገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት ምስራቅ ሸዋ ዞን አዳማ። ገልሞ ዳዊትን አመሰግናለሁ ክቡራትና ክቡራን አድማጭ ተመልካቾቻችን አሁን ቀደም ብለን በመግቢያ ወደ አስተዋወቅ ነው ሰባ ሰባተኛው የመንግስታቱ ድርጅት ጠቅላላ ጉባኤ ወደሚካሄድባት ኒውዮርክ ነው የምናቀናው ሶስተኛ ቀኑን ይዛል ሀብታሙ ስዩም ባልደረባችን ዛሬም እዚያው ይገኛል ሀብታሙ እንደምን ዋልክ እንደምሉ ህላሉላ እንደምን አምሽታችኋል አድማጮቻችን እንግዲህ ዛሬም የዛሬውን ውሎ ልታጋራን በመስመሩ ተገኝተሃል። አድማጮች ይከታተላሉ። ሰባ ሰባተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምን ይዟል የሚለውን እድል ይሰጠናል። በዛሬ ዕለት የተለየ ትኩረት የሚሰጣቸው ከአፍሪካ ቀንድ አካባቢ የሚገኙ አገሮች ሶማሊያ፣ የመን እና ሱዳንን የመሳሰሉ አገራት መሪዎች በመድረኩ ንግግር አሰምተዋል። ምን ትነግረናለህ? እንደው ጎላ ጎላ ያሉ ናቸው የምትላቸው በንግግራቸው የተሰሙ ሀሳቦችን ብታካፍለን፣ ሀብታሙ። እንግዲህ አሎላ አንተም ቀደም ብለህ እንደጠቀስከው የኢትዮጵያ ቅርብ ጎረቤት ሲሆኑ የሆኑ ሶማሊያ፣ ሱዳንና የመን በመሪዎቻቸው አመካኝነት ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፊት ለፊት ንግግር አድርገዋል። በንግግር ቀደም ተከተላቸው ስንመለከት የየመኑ ፕሬዚደንት አመራር ምክር ቤት ፕሬዚደንት ረሺድ መሐመድ ቀድሞ ተናግረዋል። የእሳቸው ንግግር ትኩረት በሀገሪቱ ለስምንት ዓመታት የቀጠለው የእርስ በርስ ጦርነት የፈጠረው ጉዳትና የዓለም አቀፍ ማህበረሰብ ሊያደርገው ሚገባው ድጋፍ ላይ ያነጣጠረ ነበረ። በንግግራቸው በተደጋጋሚ ከሀገሪቱ ህጋዊ መንግስት ጋር ጦርነት ገብተዋል ያሏቸው የጉቲ አማጽያን ሰዋል። መሪው አማጽያኑን ትደግፋለች ባሏት ኢራን ላይ ማቀብ እንዲጣል ጠይቋል። ረሃብ፣ ህገ ወጥነት፣ የሚሊሽያ እና የሽብርተኛ ቡድኖች እንቅስቃሴ ሀገሪቱን በችግር እንደዳረጉ አንዳንዶቹም ድንበር ተሻጋሪ አደጋ እንዳለባቸውም ጠቁመዋል። እንግዲህ ረሺድ መሐመድ በንግግራቸው ሀያ ሚሊዮን የመናውያን በምግብ እጥረት አራት ሚሊዮኑ ደግሞ ለመፈናቀል እንደተዳረጉ አንስተው የክልል የማህበረሰቡን ድጋፍና ርብርብ እንደሚሻ ጠቅሰዋል። እንግዲህ ከእሳቸው በመቀጠል ንግግር ያደረጉት የኢትዮጵያ ሌላኛው ጎረቤት ሶማሊያ መሪ ሀሰን ሼክ መሐመድ ናቸው። እሳቸው ንግግር ዋነኛ ማጠንጠኛ የአየር ንብረት ለውጥ በሀገሪቱ ላይ የፈጠረው ጉዳትና ሽብርተኝነት ናቸው። ከአየር ንብረት ለውጥ ጋር በተገናኘ እንግዲህ ችግሩ ሀሳባዊ ሳይሆን የምርም እየተፈጠረ ያለ መሆኑን በማንሳት ለማንሳት ያክል ለማሳየት በደራሽ ጎርፍና በከባድ ድርቅ ምክንያት ስትቸገሩ የከረመች ሀገራቸውን በምስክርነት አቅርበዋል። በነገራችን ላይ አሉላ ከእሳቸው ቀደም ብሎ የዓለም የምግብ መርሃ ግብር ደብሊውኤፍፒ ባወጣው መግለጫ ላይ ሶማሊያ ውስጥ ባለው ግርቅ ምክንያት በመቶ ሺዎች የሚቆጠሩ ህዝቦች ረሃብን መጓፈት እንደጀመሩ አፋጣኝ ድጋፍ የማይደረግ ከሆነ ከአስር ሺህ ሰዎች መካከል አራት ህጽናት ወይም ደግሞ ሁለት ሁለት አዋቂዎች በየቆኑ ሊሞቱ እንደሚችሉ አስፈልጓል። እንግዲህ ሀሰን ሼክ መሀመድ ሀገር ች የገጽ ችግር ብላ ያቀረቡት የአልሸባብ ታጣቂዎችን ጥቃት ነው። የቡድኑ የቅርብ ጊዜ ጥቃቶች አለም አቀፍ ምላሽ እንደሚሹም ተናግረዋል። መንግስታቸው ከአፍሪካ ህብረት የሰላም ተልእኮ ጋር አብሮ እንደሚሰራ ጠቅሰዋል። መሪው ከህዝባቸው ጋር አሸባሪ ያሉትን የአልሸባብ ታጣቂ ቡድን ከተለያዩ ስፍራዎች እየገፉ ለማስወጣት ጥረት እያደረጉ እንደሆነ እንግዲህ ጠቅሰዋል። መሪው ለሚሉ ችግሮች ግን ዓለም አቀፍ ርብር እንደሚሻ ያስረገጡበት የሶማለኛ ምሳሌ አነጋገር ነው። እሳቸው ምን ብለዋል? በአንድ ጣት ፊት ማጠብ አይቻልም ብለዋል። እንግዲህ በሌላ አነጋገር የሁሉም ወገኖች ረገረቡ ያስፈልጋል ማለት ማለታቸው ነው። ለሱዳኑ ጥቂት ተናገረ ልለት ሌላ አብዱልፈታህ አልቡርሃን ናቸው ተናጋሪ የሱዳን ሽግግር ምክር ቤት ፕሬዚደንት ናቸው። ሀገራቸው ወደ ሲቪል አስተዳደር ለማምራት የምታደርገውን ጥረት ነው ዋናው የሚያነሱት። ቀጠናዊ ሰላም እና ደህንነት ለማስፈል በጎረቤት ሀገራት ውስጥ ያላቸው ሚናም አንስተዋል። የውጭ ብድር በተለይ በእጅጉ ለሀገራቸው ፈታኝ እንደሆነና አራት ሚሊዮን ስደተኞች ያስተናገደች ሀገራቸውም ድጋፍ የምትሻበት ደረጃ ላይ መድረሷን ጠቅሰዋል። እንግዲህ በንግግራቸው ውስጥ የኢትዮጵያን ጉዳይ ነሳ ብለን ጠቅሰን ነበር ከጎረቤት ሀገር ጠብቀን ነበረ። በንግግራቸው ውስጥ ከኢትዮጵያ ጋር የተያያዙ ሀሳቦችን አላነሱም። አሉላ ይህን ይመስላል የኢትዮጵያ ጎረቤት ሀገር ጎረቤት የሆኑ ሀገራት መሪዎች ያስተላለፉት ንግግር ተቀባሉ ተደርጎ ሲቀመጡ መልካም ሀብታሙ። ጠቅለላ አድርገህ ሀብታሙ፣ በድጋሚ ድምፅ የተቋርጠው ከሆነ ከተሰማ፣ ጠቅለላ አድርገ የሶስቱን አገራት መሪዎች ንግግር ሰብሰብ አድርገ አካፍለህናል። ታዲያ ከዚህ ጠቅላላ ጉባኤ ትዩ በየአመቱ በትይዩ የሚካሄዱ በጣም አስፈላጊ የሆኑ ስብሰባዎች ይኖራሉና፣ በዘንድሮስ ምን ነበር እስካሁን የተከናወነ ካለና ከተከታተልከው እንዲሁ አካፍለህን የመጨረሻው ብናደርገው እንግዲህ አሉላ እንዳልከው ከዋናው ጠቅላላ ጠቅላላ ጉባኤ ጎን ለጎን ደግሞ የተለያዩ ጉባኤዎች፣ ውይይቶች ደግሞ ንግግሮች እየተደረጉ ይገኛሉ። እንደ አንዱ ለመጥቀስ ያክል የተባበሩት መንግስታት ሰብአዊ ጉዳዮች ቅንጅት በምህጻሩ ኦቻ ከሀገራት ተወካዮች ጋር ተወያይቷል። የምስራቅ አፍሪካ የሰብአዊነት ምላሽ ይሰኛል የጉባኤው መሰሪያ። እንግዲህ በዚህ ውይይት ላይ በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር ታዬ አስቀስላሴ የተናገሩት ንግግር የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ጉባኤ ኃላፊ ሰማንታ ፓወር ሳይቀሩ በትዊተር ገጻቸው ላይ አጋርተዋል። አምባሳደር ታዬ ምግብ ከመለመን የበለጠ ትልቅ ስቃይ የለም ብለዋል። ንግግራቸው እንግዲህ ሀገራቸው ውስጥ ያለውን ችግር ሲገልጹም ከተራበ ሰው ምግብ እየወሰድን እዚህ ለተራበ ሰው የምንሰጥበት ሁኔታ ላይ ደርሰናል ብለዋል። እሳቸው እንግዲህ ሌሎች ተያያዥ ጉዳዮች በተለይ በምስራቅ አፍሪካ በአፍሪካ ቀንድ ላይ የተጋረጠውን ድርቅና ረሀብ አስመልክተው ውይይቶች ተደርገዋል። ሀሳቦችም ተንሸራሽረዋል። ከዚህ ጋር በተያያዘ እንዲያው ማንሳት ካለብን መረሳት የሌለበት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን በትዊተር ገጻቸው ላይ መሰል የረሀብ እና የድርቅ አደጋ የፈጠረባቸው የተጋረጠባቸው ሀገራትን ለመርዳት ከተደረጉ ርብርቦች መካከል አንዱ የዩክሬንን ጉዳይ አንስተዋል። እሳቸው ዩክሬን እንግዲህ በታላቅ ችግር ውስጥ ብትገኙም በሩሲያ ወረራ ምክንያት ለኢትዮጵያና ለሶማሊያ ሀምሳ ሺህ ሜትሪክ ቶን እህል ልታቀርብ እንደተሰናዳች ገልጸዋል። አሉላ ሌሎችም በሴቶች መብት፣ በሰብአዊ መብት እንዲሁም በቴክኖሎጂ ሽግግር፣ በአጠቃላይ ደግሞ በምጣኔ ሀብት ጉዳዩ ላይ ሌሎች ውይይቶች እየተካሄዱ ይገኛሉ። አንዳንዶቹ በሚኖረን ቀሪ ቀን ውስጥ ለማካፈት እንሞክራለን። በዛሬ ያለው ይሄ ነው። መልካም መልካም ሀብታሙ። እንዳልከው በተከታዩ ቀናትም እዚያው ተገኝተ የምትከታተላቸውን ሁኔታዎች ታካፍለናለ። ለግሩም ዘገባ አመሰግናለሁ። መልሼ አገኝሃለሁ። መልካም ቀን። አድማጮች የተከታተላችሁት ባልደረባችን ሀብታሙ ስዩም ከኒውዮርክ ያካፈለንን ሰባ ሰባተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከሚካሄድበት ስነ ስርዓት የተከታተላቸውን የዛሬውን ውሎ የተመለከተ ነበር። አሁን ወዲህ ወደ ስቱዲዮ እንመለስና ወደ ሩሲያ እና ዩክሬን ጉዳይ ወደሚያመራ ዘገባ ነው የምናልፈው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሶስት መቶ ሺህ ወታደሮችን የማንቀሳቀስ እቅዳቸው የድክመት ምልክት ሲሆን፣ ሞስኮ እየተንገታገተች መሆኗን የሚያሳይ ድክመት ነው ብለውታል ከፍተኛ የዩናይት ስቴትስ ባለስልጣናት በሰጡት አስተያየት ተንታኞች እንደሚሉት ፑቲን ተጠባባቂ ጦራቸውን ከመጥራታቸው ሰባት ወራት ላስቆጠረው የሩሲያ የዩክሬን ወረራ በአገር ውስጥ ያለውን ተቃውሞ ሊያባብስባቸው ይችላልም ተብሏል። በጦር ሜዳ ለሩሲያ የሚያመጣው ውጤት ስለመኖሩ ግን እርግጠኛ አይደለም ነው ያሉት። ደረጀ ደስታ እንደሚከተለው ያቀርበዋል። የሩሲያው ፕሬዝደንት ቭላድሚር ፑቲን ከሁለተኛው ዓለም ጦርነት ወዲህ ለመጀመሪያ ጊዜ ከፍተኛ ቁጥር ያላቸው ወታደሮች እንቅስቃሴ ጥሪ በማድረግ ሩሲያ በዩክሬን ላይ የምታካሂደውን ጦርነት ወደ ተባባሰ ደረጃ አሸጋግረውታል። ይሁንና ፑቲን ወታደሮች የማንቀሳቀሱን እርምጃ ቀለል አድርገው መግለጹን መርጠዋል። እደግመዋለሁ፣ አሁን የምናወራው በከፊል ስለምናንቀሳቀሰው ጦር ነው። ያ አሁን ሰራዊት ውስጥ በአገልግሎት ላይ ያሉ ዜጎችን ብቻ የሚመለከት ሲሆን ከዚህም በላይ በሰራዊት ውስጥ አገልግለው አንዳንድ ልዩ ወታደራዊ እውቀትና ተዛማጅ ልምድ ያላቸው በወታደራዊ አገልግሎቱ ይሳተፋሉ። የሩሲያ መከላከያ ሚኒስትር ሰርጌ ሾጉን ግን ቁጥራቸው 300 ሺህ የሚደርስ የሩሲያ ተጠባባቂ ጦር አባላት ወደ ዩክሬን እንዲዘምቱ ጥሪ የሚቀርብላቸው መሆኑን ግልጽ አድርገዋል። የካቶሊክ ዩኒቨርሲቲው ማይክል ኪሜጅ በበኩላቸው ጥሪው እንዳስገረማቸውና በጦርነቱ ሂደት ላይ የሚያመጣው ተጽዕኖ ግን ግልጽ ያለመሆኑን ለአሜሪካ ድምፅ ተናግረዋል። እኔ እንደሚመስለኝ ትልቁ ጥያቄ አዲስ ተመልማዮቹ ከተዋጊው ጦር ጋር ተቀላቅለው በብቃት የሚዋጋ ኃይል ስለመሆናቸውና ያን ማድረግ ቢችሉ እንኳን ሩሲያ በዩክሬን ዘመቻዋ የምትከተለው ወታደራዊ ስልት ከዚህ ቀደም ካገኘው የተለየ ውጤት ያስገኛል ወይ የሚለው ነው። ስለሆነም ባልሆነ ወታደራዊ እቅድ ላይ ተጨማሪ ወታደሮችን በማሰለፍ ብቻ ለውጥ ያመጣል ማለት ይቻላል? ይሄ ግልጽ አይደለም። ሆኖም ከፍተኛ ኃይል የማንቀሳቀሱ ሥራ መቀጠሉ አይቀሬ ነው። በሰፊው የጦርነቱ ሂደት ውስጥም ይህ የመጀመሪያው እርምጃ ሊሆን ይችላል። ኪሜጅ አክለውም በዚህ ከፍተኛ ቁጥር ያላቸው ወታደሮችን የማንቀሳቀስ እርምጃቸው ፑቲን ከሩሲያ ሕዝብ ጋር የነበራቸውን ያልተጻፈ ስምምነት ውል እንደሰረዙ ይቆጠራል ብለዋል። ሰ ፍ 25 ማን ስለሆነም አሁን ሞስኮ ወይም ቅዱስ ፒተርስበርግ ውስጥ የምትኖር የሃያ አምስት ዓመት ዕድሜ ወጣት ብትሆን፣ ከሁለት ሳምንት በፊት ጦርነቱ እኔን የሚመለከት ጉዳይ አይደለም ማለት ትችል ነበር። ዛሬ ያ ብዙ የማያስኬድ አተያይ ሊሆን ይችላል። በዚህም የተነሳ አንዳንድ ሰዎች አገር ለቀው ለመውጣት ሲሞክሩ ታያለህ። ይህ በእንዲህ እንዳለ የሩሲያው ፕሬዝደንት ምዕራባውያን ኒውክለርን እንደ ማስፈራሪያ ይጠቀማሉ ሲሉ ከሰዋል። የአገራችን የግዛት አንድነት ስጋት ላይ የሚወድቅ ከሆነ ሩሲያንና ሕዝባችንን ለመከላከል ያሉንን አማራጮች በሙሉ እንጠቀማለን ያሉት ፑቲን አክለውም ይህ ዝም ብሎ እንዲሁ ለመናገር ብቻ የተባለ አይደለም ብለዋል። ይሁን እንጂ በኔዘርላንድ ከሚገኘውና ቤሊንግካት ከተባለው የመርማሪ ጋዜጠኞች ተቋም በሩሲያ ጉዳይ ያለውን ምርመራ የሚመሩት ክሪስቶ ግሮዜቭ ፑቲን የሚያነሱት የሚያደርጉት የኒውክሌር አደጋ ስጋት ለማስመሰል ይሆናል ሲሉ ለአሜሪካ ድምጽ ተናግረዋል። በተለይም ፑቲን ደካማ በሆኑበት ወቅት መኮንኖቹ የፑቲንን ትእዛዝ ላይቀበሉ ይችላሉ። ምክንያቱም ተሰሚነታቸው የቀነሰ እንደው ፑቲን እንደዚያ ያለ ትእዛዞችን በመስጠት ከወደፊቱ የፍርድ ቤት ክስ ወይም ሊገጥማቸው ከሚችል የሥነ ምግባር ተጠያቂነት ከለላ ሊሰጧቸው አይችሉም። ስለዚህ ፑቲን ኒውክለር እጠቀማለሁ በሚለው ማስፈራሪያቸው ውስጥ ብዙ ማስመሰያ ነገሮች አሉ። ነገሩ ሥራ ላይ እንዲውል መመሪያ የመስጠት ዕድላቸውም በጣም አነስተኛ ነው። ፑቲንን ከሚቃወሙ ከፍተኛ የፖለቲካ መሪዎች መካከል አለሼ ናቫልቫኒ ባለፈው ረቡ ከፍርድ ቤት ሆነው በቪዲዮ መግለጫ ሰጥተዋል። ከፍተኛ ጦር ማነቃነቅ ወደ ደም ማፋሰስና ከባድ እልቂት ያመራልም ብለዋል። በሞስኮና በሌሎች ከተሞች ተቃዋሚዎች ትናንት ረቡ ምሽቱን የፑቲንን ተጠባባቂ ጦር የማንቀሳቀስ ጥሪን ለመቃወም ወደ አደባባይ ወጥተዋል። ብዙዎቹ በፖሊስ ተይዘዋል። ደረጀ ደስታን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። አሁን ወደ ቤንሻንጉል የሚወስደን ዘገባ ነው ተከታዩ። ባለፉት ሁለት ዓመታት ውስጥ በቤንሻንጉል ጉሙዝ ክልል በነበረው የጸጥታ ችግር ሳቢያ ጉዳት የደረሰውን ጉዳት ለመቀልበስና መልሶ ለማቋቋም ከ38 ቢሊዮን ብር በላይ እንደሚያስፈልግ የክልሉ መንግስት ገለጠ። የክልሉ አደጋ ስጋትና አመራር ጽሕፈት ቤት ኃላፊ አቶ ታረቀኝ ታሲሳ በሶስት ዞኖችና አንድ ልዩ ወረዳ ውስጥ የወደሙ የተለያዩ መሠረተ ልማቶችን መልሶ ለመገንባትና ለማደስ ከሁለት እስከ አምስት ዓመት ያህል ይወስዳል ካሉ በኋላ ለተግባራዊነቱም ህብረተሰቡ፣ መንግስትና የተለያዩ ግብረሰናይ ድርጅቶች በጋራ እንደሚሰሩ አመልክተዋል። በዚህ አስተያየታቸው በክልሉ ተፈናቅለው ከነበሩ 475000 ሰዎች መካከል እስካሁን ከ265000 በላይ የሚደርሱት ወደ አካባቢያቸው መመለሳቸውንም ኃላፊው ጨምረው ገልጠዋል በክልሉ የሚንቀሳቀሰው ቦሮ ዲሞክራሲ የተባለው የፖለቲካ ድርጅት በበኩሉ ተፎካካሪ የፖለቲካ ድርጅት በበኩሉ በክልሉ ግጭት በነበረባቸው አካባቢዎች ለደረሰው ጉዳት የተሰጠው ትኩረት አናሳ ነው ይላል። ናኮር መልካነ የተከታተለው በቤኔሻንጉል ጉሙዝ ክልል ሶስት ዞኖችና አንድ ልዩ ወረዳ ውስጥ ባለፉት ሁለት ዓመታት የደረሱትን ጉዳቶች የሚዘረዘረው ጥናት በክልሉ መንግስትና በአሶሳ ዩኒቨርሲቲ እንዲሁም በሌሎች 39 የሚሆኑ አካላት በጋራ ተካሂደው የመጀመሪያ ውጤት ከአንድ ወር በፊት በመንግስት መገለጹ ይታወሳል። በወቅቱ መልሶ ለማቋቋም 79 ቢሊዮን 400 ሚሊዮን ብር እንደሚያስፈልግ ተገልጾ የነበረ ሲሆን ሰሞኑን በወጣው የመጨረሻው የጥናቱ ውጤት ግን የሚያስፈልገው ገንዘብ 38 ቢሊዮን 500 ሚሊዮን የሚሊዮን ብር የሚበልጥ መሆኑ በክልሉ መንግስት ተገልጿል። የክልሉ አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ታርቀኝ ታሲሳ ይህንን አብራርተዋል። ከዚህ ቀደም ብለን ወደ ሰባ ዘጠኝ ነጥብ አራት ቢሊየን አካባቢ ነው የሚያስፈልገው ብለን ነበረ ከዛ አስራ ስድስት ሚሊዮን ኩንታል ይህል አተናል ስለዚህ፣ ወደ አርባ አራት ቢሊዮን ያስፈልጋል የሚል ሎስ የሚል ወይም የአሳለው ነገር የገለጽንበት ሁኔታ ነው የነበረው በመጀመሪያ ጥናት፣ ሁለተኛ በዚሁ ባሳለፍነው ሁለት አመት ወደ አንድ ነጥብ አምስት ቢሊዮን ገቢ መሰብሰብ የሚችል ነበር። በጸጥታ ምክንያት አልሰበሰብንም የሚል ገልጸን ነበረ። ስለዚህ እነዚህ በሎስ ደረጃ ወይም በሀቴናል የሚለውን ነገር ነው ገልጸን ያለፍነው እና አሁን እንደተባለው ለመልሶ ማቋቋም ታድሶና ለአንዳንድ ጉዳይ ወይም ሪከቨሪ ሪሃብሊቴሽን እና ሪኮንስትራክሽን የምንለው ለመስራት ሰላሳ ስምንት ነጥብ አምስት ቢሊየን ብር በላይ ያስፈልጋል። በረቂቅ ጥናቱ የተካተቱት ሶስት ዞኖች መተከል፣ ካማሽና፣ አሶሳ እንዲሁም ማወና ኮሞ ልዩ ወረዳ መሆናቸውን የገለጹት ኃላፊው ከአራት መቶ ሰባ አምስት ሺህ በላይ ሰዎች ባለፉት ሁለት ዓመታት ውስጥ በግጭት ሳቢያ መፈናቀላቸውን ጠቅሰው ከሁለት መቶ ስልሳ አምስት ሺህ በላይ የሚሆኑ ወደየአካባቢያቸው መመለሳቸውን አመልክተዋል የተጠቀሱት አካባቢዎች የመልሶ ማቋቋም እቅድ ተግበራ ተጠቃሚ እንደሚሆን በመጠቆም የወደሙ የተለያዩ መሰረተ ልማቶችን መልሶ ለመገንባትና ለማደስ ከሁለት እስከ አምስት ዓመት እንደሚያስፈልግ በመጠቆም ገንዘቡ የሚገኝበትን ሁኔታ አብራርተዋል። ከየት ይገኛል? የሚል ሁሉም ዜጎች ስጋታቸውን እየገለጹ ነው ያሉት። እኛ ግን በስጋት አልተመለከት ነው ምክንያቱም ህዝቡ፣ ጸጥታው ከተረጋጋለትና አንጻራዊ ሰላም ከሰፈነ ከዚህ በላይ መስራት የሚችል ህዝብ ነው ያለን የሚል ግምት ይዘን ነው። ስለዚህ ሰፊውን ስራ ለህዝቡ፣ ቀጥሎ ትልቁን ስራ ለመንግስት፣ ከዛ ደግሞ በክልሉም ሆነ የተለያየ ቦታ የሚንቀሳቀሱ ኤንጂዎች ድጋፋቸውንና ፈቃደኝነታቸውን እየገለጹልን ነው ያሉት ህዝቡን ዲያስ ራ ሌላውንም አካል የፌደራሉን መንግስት እነ ወርልድ ባንክ ያሉትንም ሁሉ ለማነጋገርና የአድቮኬሲ ስራ ለመስራት ሞክረናል። አቂሙን ያው ክልሉ ወርቅ አለው፣ እብነበረድ አለው፣ ከሰል ድንጋይ አለው፣ የተለያዩ ያልተነካ ደን እና የተፈጥሮ ሀብት አለው። በክልሉ የሚንቀሳቀሰው ቦሮ ዲሞክራሲያዊ ፓርቲ የተባለው ተፎካካሪ የፖለቲካ ድርጅት የፖለቲካ ጉዳዮች ኃላፊ እና የክልሉ ስራ አመራር ተቋም ዋና ዳይሬክተር አቶ ዮሐንስ ተሰማ በክልሉ ግጭት በነበረባቸው አካባቢዎች ለደረሰው ጉዳት የተሰጠው ትኩረት አናሳ ነው ሲሉ አብራርተዋል። መሰረተ ልማቶች ላይ ብቻ የደረሱ ውድመቶች ናቸው እንጂ ቦች የተዘረፉበት ንብረት የወደመበት በሰው ህይወት ላይ የደረሰው ስነ ልቦና ጉዳት አልተጠናም። የተሟላ ነው ብለን አንገምትም። እኛ ራሱ እንደ አጠቃላይ የተሰጠው ትኩረት በጣም አነስተኛና ዝቅተኛ ነው። ይሄ ደግሞ ትክክል አይደለም። ይሄ አካባቢ የታላቁ ህዳሴ ግድብ የሚገኝበት አካባቢ ነው። ህዝቡ በጣም ተጎድቷል። ያንን በሚያካክስ አኳኋን መንግስት በቂ ትኩረት ሰጥቶ ሊያገዝ ይገባል የሚል አቋም ነው ያለን። እኛ ስለዚህ እኛ ይህ ብር በክልሉ መንግስት አቅም የሚሸፈን ስላልሆነ ስድስት ነጥብ ሰባት ቢሊዮን ነው አጠቃላይ ራሱ የክልሉ በጀት። ይሄንን ጉዳት ራሱ ሊቋቋመው ሊሸፍነውም ስለማይችል የፌዴራል መንግስት ለቤኒሻንጉልም የመተከል ዞን እና ከማሽ ዞንን መልሶ ለማቋቋምና ለማደራጀት የተለየ በጀት መያዝ እና መደገፍ ይኖርበታል የሚል ነው የክልሉ አደጋ ስጋት ስራ አመራር ጽፈት ቤት ኃላፊ አቶ ታረቀኝ ለቤኒሻንጉል ጉሙዝ እስካሁን በተሰጠው ትኩረት ዙሪያም ያሉታላቸው። አዎ መጀመሪያ አካባቢ ላይ የአድቮኬሲ ስራ ከይታም ጋር ተያይዞ ብዙ ነገሮች ነበሩ። አሁን እሱ ተስተካክሎ ሁሉም የጠራ ግንዛቤና እይታ እንዲኖረው ተደርጎ ምንም እንኳ በሰሜኑ የተነሳ ቢሆንም ያልተጎዳ ክልል የለም። በተለይ ደግሞ በኔሻንጉል ጉሙዝ በጣም ተጎድቷል የሚል የሁሉም ግንዛቤ ሆኖ ኤሚጂዎችንም የማስረዳት ተከታታይ ግንዛቤ መስጠት ስራዎች ተሰርቶ በአሁኑ ጊዜ ከወርልድ ጀምሮ ሌሎች ሁሉም አካላት በኔሻንጉልም አንድ የተጎዳች ክልል ነች የሚል ግንዛቤና የጋራ በማግባባት ላይ የተደረሰ ስለሆነ አሁንም የአድቮኬሲው ስራ መቆም እንደሌለበት እና ያልተገነዘቡትን የማስገንዘብ ስራ ይጠበቃል። ግን ከመጀመሪያው አሁን የተሻለ እይታና ግንዛቤ አለ ብለን ነው የምንወስደው። አሁን ላይ በክልሉ አንጻራዊ ሰላም ሰፍኗል ያሉት ኃላፊው እቅዱን ተግባራዊ ለማድረግ የሚያዳግት ሁኔታ አለመኖሩን ገልጸዋል። እርግጥ አሁን በእኛ ክልል ባሳለፍነው አምስት ወራት አካባቢ አንጻራዊ ሰላም ነው ያለው በጣም መተከል ዞንን ብንወስድ ከቻግኒ እስከ ወንበራ ወይም ከቻግኒ እስከ ሂዳሴ ግድብ ማንኩሽ ድረስ ጀባ ነው ሲ አስፈልግ የነበረው አሁን ህዝቡ እንደፈለገ ነው እየተንቀሳቀሰ ያለው። ወደ ጫካ ተፈናቅለው የነበሩ ዜጎችም ጭምር እየተመለሱ ነው ያለው። ስለዚህ አንጻራዊ ሰላም ወርዶ ህዝብ ቀጥታ ወደ ቄው እንደተመለሰ ስራ ነው የጀመሩትና ወደ ሁለት መቶ ስልሳ ዘጠኝ ሺ የሚጠጉ ሰዎች ወደ ቄያቸው ተመልሰዋል በአሁኑ ጊዜ ጊዜ ማለት ነው። አሁንም እየተመለሱ ነው ያለ ምንም አይነት በክልላችን በአሁኑ ጊዜ ስጋት የለም። ሰው እየተፈናቀለ አይደለም፣ እየሞተ አይደለም። አንጻራዊ ሰላም አለ። በሶስቱ ዞኖች እና አንድ ልዩ ወረዳ ውስጥ ባለፉት ጥቂት አመታት በነበረው የሰላም እጦት ብዙ ሰዎች መገደላቸውን፣ በመቶ ሺዎች የሚቆጠሩ መፈናቀላቸውን፣ ከ42 ሺህ በላይ የግለሰብ ቤቶች፣ ከ200 በላይ ትምህርት ቤቶች፣ ከ189 በላይ የጤና ተቋማት እና ሌሎችም መሰረተ ልማቶች ላይ ከፍተኛ ውድመት መድረሱን መዘገባችን ይታወሳል መንግስት በኩሉ ሰላምን በማስፈን ተፈናቃዮቹን ወደየአካባቢያቸው እየመለሰ መሆኑን እንዲሁም መልሶ ለማቋቋም ዘርፈ ብዙ ተግባራትን እየከወነ እንደሚገኝ ሲገልጽ ቆይቷል። ለአሜሪካ ድምፅ ናኮር መልካ ካምቦ። እና ኮርን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች ተከታዩም እዚያው ቤንሻንጉል የሚያቆየን ዝግጅት ነው። በኢትዮጵያ የሴቶች ትምህርት ተሳትፎ አናሳ ከሆነባቸው አካባቢዎች አንዱ ቤንሻንጉል ጉሙዝ ክልል ሲሆን በተለያዩ ወደ ሁለተኛ ደረጃ እንዲሁም ከፍተኛ የትምህርት ተቋማት የሚገቡ ሴት ተማሪዎች ቁጥር እጅግ ዝቅተኛ ነው። ክሶ ኢንተርናሽናል የተሰኘ የዓለም አቀፍ ተቋም ታዲያ ይህንን ለመቀየርና ሴቶች በትምህርታቸው ትልቅ ደረጃ ይደርሱ ዘንድ ትልቅ ጥረት እያደረገ ሲሆን ከ ስድስት መቶ በላይ የሚሆኑ የሁለተኛ ደረጃ ሴት ተማሪዎች በመማሪያ ቁሳቁስ በገንዘብና የጥናት እገዛ ድጋፍ እየተሰጣቸው መሆኑ ተገልጧል። ስመኝሽ ቆየ በክልሉ የሚማሩ ሴት ተማሪዎችና ተቋሙን ኃላፊ አነጋግራ ሴት ተማሪዎች ያሉባቸውን ችግሮች ለመቅረፍ እየተደረጉ ያሉትን ጥረቶች የሚያስቃኝ ዘገባ እንደሚከተለው ታቀርብልናለች። በቤኒሻንጉል ጉሙዝ ክልል አሶሳ ከተማ በአሶሳ ሁለተኛ ደረጃ ትምህርት ቤት የአስራ ሁለተኛ ክፍል ተማሪ የሆነችው ሌሊሴ አባያ ትምህርቷን ሳታቋርጥ እዚህ ለመድረስ ከፍተኛ ጥረት ማድረግ ነበረባት። ምክንያቱ ደግሞ ለትምህርት የሚያስፈልጓትን ቁሳቁሶች ለማሟላት እና ቤተሰቦቿን በኢኮኖሚ ለመደገፍ የተለያዩ ስራዎችን መስራት ስለነበረባት ነው። ስራ ሰራ ነበር እና ትንሽ ለትምህርቴ፣ ማለት በሰዋት እንዳልከታተል የማጥናት ጊዜያቶች እንዳይኖሩ የሚያደርጉ ብዙ ተጽዕኖዎች ነበሩብኝ። በዚሁ በአሶሳ ሁለተኛ ደረጃ ትምህርት ቤት የአስረኛ ክፍል ተማሪ የሆነችው አፎሚያ ስማቸውም፣ እንዲሁ በብቸኝነት ያሳደጓት እናቷ አቅመ ደካማ በመሆናቸው ለትምህርት የሚያስፈልጋትን ድጋፍ በቀላሉ ማግኘት ትቸገር እንደነበር ትገልጻለች። እናት ብቻ ነው ያለችኝ እና እናቴ ብቻ ነው የምታስተዳድረኝ። እሷን ደግሞ ያኔ የትምህርት ማለት በትምህርት አለኝ ብዙም አልገባችበትም። ስለዚህ ብዙም የኢኮኖሚ እቅረት ነበረብን እና በዛ ነው ማለት ከዛም በላ ነው በደንብ ማሟሪ ቻልክ ልክ እንደ ሌሊሴና አፎሚያ በቤኒሻንጉል ክልል ውስጥ የሚማሩ ሴት ተማሪዎች በአስቸጋሪ ሁኔታ ውስጥ የሚማሩ በመሆናቸው አብዛኞቹ ትምህርታቸውን እንዲያቋርጡ ይገደዳሉ። የኢኮኖሚ አቅም ውሱንነት፣ በሴቶች ትምህርት ዙሪያ ግንዛቤ ማነስ፣ ያለእድሜ ጋብቻና የመሳሰሉት ተግዳሮቶች ለሴት ተማሪዎቹ ትምህርት ማቋረጥ ዋና ምክንያቶች መሆናቸውንም የትምህርት ባለሙያዎች ያስረዳሉ። መቀመጫው በካናዳ የሆነው ኩሶ ኢንተርናሽናል የተሰኘ ዓለም አቀፍ ተቋም ባጠናው ጥናትም ኢትዮጵያ ውስጥ አንደኛ ደረጃ ትምህርት ቤት ተመዝግበው ከሚማሩ ሴት ተማሪዎች ውስጥ 47 ከመቶ የሚሆኑት አምስተኛ ክፍል ሲደርሱ እንደሚያቋርጡ፣ 75 ከመቶ የሚሆኑት ደግሞ ሁለተኛ ደረጃ ትምህርታቸውን መቀጠል ሳይችሉ እንደሚቀሩ ያመለክታል። ይህን ሁኔታ ለመቀየር ታዲያ ተቋሙ ከሁለት ዓመት በፊት ሴት ተማሪዎችን የሚያግዝ ዩ ገርልስቱ የተሰኘ ፕሮጀክት በቤኒሻንጉል ጉምዝ ክልል መጀመሩን የተቋሙ የኢትዮጵያ ወኪል አቶ ወንደሰን ከበደ ገልጸውልናል። በመጀመሪያ ደረጃ ትምህርታቸውን ቀጥለው ወደ ዩኒቨርሲቲ ለመግባት የሚያስቡ ሴት ተማሪዎችን እናወዳድራለን። አወዳድረን በሚያስቀምጡት ራይ ወይንም እቅዳቸው አኳያ በመምረጥ እነዚህ የተመረጡት ሴት ተማሪዎች አንድ በአካዳሚ እንዲበረቱ ተጨማሪ ስልጠና ይሰጣቸዋል። ያ የሚደረገው እንዴት ነው? መምህራኖቻቸው ስልጠና ይሰጣል። መምህራኖቹ ደግሞ በሚያስተምሩበት ትምህርት ቤቶች ውስጥ የሚያከናውኑትን ፕሮግራም ለስርዓተ ጾታን በአማካለ መልኩ አዘጋጅተው በተለይ ሴት ተማሪዎችን የሚደገፉበትን ነገር ያመቻቻሉ። ከዛም በተጨማሪ የሶሻል ክህሎታቸውን ለማሳደግ ድጋፍ እናደርጋለን። ለምሳሌ ራሳቸውን ስለማወቅ፣ ቪዥናቸው እንዴት ነው፣ ሴት የሚያደርጉት እንዴት ነው፣ ራሳቸውን የሚገልጹት እንዴት ነው፣ አካባቢያቸውን የሚመለከቱት በሪፕሮዳክቲቭ ሄልዝ ዙሪያ ላይ ምን እውቀት አላቸው እንዴት ነው ራሳቸውን ፕሮቴክት ሊያደርገ የሚችሉት የሚል ስልጠናዎችን እናከናውናለን። ከዛም በተጨማሪ በደከሙባቸው የትምህርት ዘርፎች ላይ ተጨማሪ የቱቶሪያል ድጋፍ ይደረግላቸዋል። አይሲቲ ቴክኖሎጂ ዙሪያ ስልጠና እንዲያገኙና ማትሪክ ተፈትነው በሚያልፉበት ወቅት በዩኒቨርሲቲ ደረጃ ለሚወስዱት የትምህርት ብቃት ችሎታ እንዲኖራቸው የማመቻቸት ነው። ኩሶ ኢንተርናሽናል በአሁኑ ወቅት ለስድስት መቶ ሰባ ሁለት ሴት ተማሪዎች ድጋፍ እያደረገ ሲሆን ከእነዚህ ውስጥ አንድ መቶ ሰላሳ አንድ የሚሆኑት ዘንድሮ የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና ተፈታኝ ናቸው። ወደፊት ኢኮኖሚክስ ለማጥናት የምትመኘው ሌሊሴም ከእነዚህ ተፈታኝ ተማሪዎች አንዷ ስትሆን በዩገርልስቱ ፕሮጀክት ውስጥ በመግባቷ በትምህርቱ ያገኘችውን ለውጥ እንዲትገልጻለች። በጣም በጣም ብዙ ልጅነት አለው። አስራ አንደኛ ክፍል ሳልደርስ በፊት ስልሳ ቤት ነበር የማመጣው ስልሳ ስምንት ስልሳ ስድስት ምናምን ነበር የማመጣው። ከዛ በኋላ ግን ወደ ሰባ ቤት ተሻሽል ያለው በኩሶ ውስጥ ያገኘሁት በጣም በሊደር ስልጠናዎች በጣም ብዙ እውቀቶችን አግኝቻለሁ። ከዛ ባለፈው ደግሞ በትምህርት ቁሳቁሶች፣ በዩኒፎርም፣ በጫማ፣ በመጽሐፍቶችና በተለያዩ በቃ ትምህርት የትምህርት አጋር የሆኑ ቁሳቁሶችን አማቶሊ ወደ የትምህርት አጋዥ መጽሐፍ የሆኑትን ወደ አስራ ስድስት መጽሐፍ ተሰጥቶኝ እሱን እያነበብኩ ነው የሚገኝ። ኩሶ ለሴት ተማሪዎች የሚያደርገው እገዛ የተሟላ እንዲሆን ወላጆቻቸውን በኢኮኖሚ የማገዝና የአካባቢው ማህበረሰብ ለሴቶች ትምህርት ያለውን ግንዛቤ እንዲያሻሽል ከክልሉ መንግስትና ከትምህርት ቤቶች ጋር በመሆን የተለያዩ እንቅስቃሴዎችን እንደሚያደርግ አቶ ወንደሰን ያስረዳሉ። የእነዚህን ሴት ተማሪዎች ፕሮግራም በትክክል ጀምረው እንዲጨርሱ ለማድረግ ከወላጆቻቸው ጋር የምንሰራቸው በርካታ ስራዎች አሉ። ሴትን ልጅን ማስተማር ማለት ሀገርን ማስተማር የሚለውን ብሂል ፕሮሞት በማድረግ ነው ስራችንን የምናከናወነው። በዚህ በፕሮጀክት ውስጥ የሚታቀፉት ሴት ተማሪዎች ጊዜያቸው ምናቸው ለትምህርታቸው እንዲያተክሩ ወላጆች ሲያስደርጉ፣ ወላጆች ደግሞ ለወላጆችም የሚሰጣቸው ድጋፎች አሉ። ግድር ተመቻችቶላቸው ኦፖርቹኒቲዎች ይፈጠራሉ። ህግ ለማጥናትና በማህበረሰብ ውስጥ ለሚታዩ ችግሮች ፍትህን ለማምጣት የምትመኘው አፎሚያም በተለይ ለወላጆች የሚደረገው ድጋፍ የቤተሰብ ኃላፊነት ለሚሸከሙ ሴት ተማሪዎች ትልቅ እፎይታ እንደሆነና ሴት ተማሪዎች ትልቅ ቦታ እንዲደርሱ ብርታት እንደሚሆናቸው ትገልጻለች። ያው በማህበረሰቡ ይህን አይነት ግንዛቤ አሁን ላይ የለም፣ ግን ሴት ልጅ ማስተማር ሀገር ማስተማር ይባላል እና ሴቶች በሚገባው መማር አለባቸው። የትን መድረስ ይችላሉ ሴቶች፣ እና ለሴቶች የተለየ ድጋፍ መደረግ አለበት። አሁን ላይ በጣም ተሻሽሏል። በከተማችን ደረጃ የተለያዩ ለሴት የሚሰሩ ድርጅቶች አሉ። ያው ካልተማሩ የት መድረስ አይችሉም። ቤት ውስጥ ልጅ አሳዳጊ ወይም ደግሞ የቤት እመቤት ብቻ ሆነው ነው የሚቀሩት። ማለት የሰው እጅ ወይም ደግሞ የባሎቻቸውን እጅ ብቻ እያዩ መኖር ስለሌለባቸው ወጥተው የተሻለ ነገር አላማቸው መሳካት ይችላሉ። ስበ ኩሶ ኢንተርናሽናል ለሴት ተማሪዎች ድጋፍ ማድረግ ከጀመረ ባሉት ሁለት አመታት ውስጥ በርካታ ለውጦችን ማየት መቻላቸውን የሚገልጹት አቶ ወንዶሰን የታዩትን መሻሻሎች እንዲህ ይገልጿቸዋል። አንድ እያየነው ለውጥ ምንድን ነው? የሴት ተማሪዎች አካዳሚክ ተሳትፎ ከፍ ያለ ነጥብ አግኝተዋል፣ አሻሽለዋል። ሶሻል ክህሎታቸው፣ አመለካከታቸው በተደረገው ጥናት መሰረት ወደ ሀምሳ አራት ፐርሰንት ነበር፤ አሁን ከፍ አድርገው ወደ ሰማኒያ ሁለት ፐርሰንት ከፍ ያለ ሪዛልት አምጥቷል። ይህን የሚያሳየው ነገር ምንድን ነው? ድጋፍ ከተደረጉና በትምህርታቸው ላይ እንዲያጠኑ ኦፖርቹኒቲው ከተፈጠረ የአካዳሚ ፐርፎርማንሳቸው ከፍ እያለ በተለይ አካባቢያቸው የትምህርት ተቋም ባለመኖሩ ከአካባቢያቸው ርቀው ለመኖር የሚገደዱ ሴት ተማሪዎች በሚደርስባቸው ጾታዊ ትንኮሳ፣ ያቅም ማነስ እንዲሁም በትንሽ ነገር በመታለል ያላሰቡት ኑሮ ውስጥ የመግባት ችግር ተወግዶላቸው በትምህርታቸው እንዲበረቱና ትልቅ ቦታ እንዲደርሱ እንደ ኩሶ ኢንተርናሽናል አይነት ተቋማት ትልቅ ሚና ይኖራቸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ የቆየን ለዝግጅቷ አመሰግናለሁ። አድማጮች፣ ለምሽቱ የያዝነውን ወደ ማጠናቀቁ ተቃርበናል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች ለዛሬ ያዘጋጀውን እዚህ ላይ አበቃ። ከአቀናባሪያችን ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ኦድሬስ ሪገስ እንዲሁም ከተቀሩ ባልደረቦቻችን ጋር ያስተናገድኳችሁ አሉላ ከበደ በዚሁ ተሰናበትን። ነገ ከምሽቱ ሶስት ሰዓት ላይ እንመልሳለን። በርከት ያሉ ዝግጅቶችም አሉን። የአሁኑም ግን በዚሁ ልናበቃ ነው። ከማብቃታችን በፊት ታዲያ አንድ ፕሮግራም ላስታውስ። የዩናይት ስቴትስ ህዋ ምርምር ጉዞ ጨረቃ ላይ ሰው ማሳረፍ ከቻለ ሀምሳ ዓመት ሆኖታል። በዚህ ዙሪያ የተቀናበረ አንድ ዝግጅት ሰሞኑን እናቀርባለን። መልካም ምሽት።